በዚህ በአሜሪካ ነዋሪ የሆኑ ትውልደ ኢትዮጵያውያንና ትውልደ ኤርትራዊ ሴቶች ድምጻቸውን የሚሰጡት በምን መመዘኛ ነው ስንል ጠይቀናል። የምርጫ መመዘኛዋን ያጋራችን የመጀመሪያዋ የአትላንታ ነዋሪ የሆነችው እመቤት ሳሙኤል ናት። ብዙ ጊዜ ነው የምንመርጠው ወደ ዴሞክራቲክ ፓርቲ ነው። ምክንያቱም የኔ ወርልድ ቪው ጋራ የሚገናኝ ብዙ ፖሊሲዎች ስላላቸው ማለት ነው። ስለ ጤና ብንመለከት፣ የአካባቢ ጥበቃ ሁም፣ የወንጀለኛ ዳኝነትን ፖሊሲዎቻቸውን በጣም እንትን ስለማደርገው ብዙ ጊዜ የምንመርጠው በነዛ ነገሮች ነው። ዘንድሮ ግን ትንሽ ለየት የሚያደርገው ምንድን ነው? አንደኛው አሁን ያሉት ፕሬዚደንትን በጣም የምንቃወማቸው ሶስ ሆናቸው በብዙ ነገር ከፖሊሲያቸውም የበለጠ በሰው ላይ በሚወስዱት እርምጃዎች እና የሚናገራቸው ነገሮች በጣም ስለምጠየፋቸው በዛም ላይ በጣም ተቃውሞ አለኝ። ከዛ የበለጠ ደግሞ አሁን ደግሞ ተቃውሞ እንዲኖረኝ ያደረገው ኢትዮጵያ ላይ በአባይ ጉዳይ ላይ የሚያወስዱትን እርምጃዎች እና የሚናገሩትን የቀሰቀሱትን ኮንፍሊክቶች በጣም አድርጌ ስለምቃወም እነዚህ እነዚህ ነገሮች ናቸው። ለጆ ባይደን ቶሎ ሂጅ እንደውም ቅስቀሳም ሌሎች ኢትዮጵያኖችም እንዲመርጡ ሌላ አፍሪካኖችም እንዲመርጡ ቅስቀሳ ለማድረግ ሁሉ ውስጥ የገባሁት ማለት ነው። ትውልደ ኤርትራዊታ ሉዋም ብርሃኔ የዘንድሮ ምርጫ ኮቪድ-19 ስላጠላበት ምርጫው መስተጓገል እንዳይኖረው ቀድማ ድምጿን በፖስታ የላከች ሲሆን የምርጫ መመዘኛዎቿም የስደተኛና የጤና ፖሊሲ እንዲሁም ዓለም አቀፍ ግንኙነትን የተመለከቱ ነገሮች ምንም ታጋራለች። በፖስታ ነው የመረጥኩት መጀመሪያ ሲመጣልኝ ሞልቼ ተጠንቀቄ ሄጄ ድራፓረኩት ማለት ነው። እስፔሻሊ በዚህ ጊዜ ትንሽ ሁላችንም ተጨንቀናል። ምክንያቱም ምርጫውም በኮቪድ ምክንያት እንዳይበላሽ እንፈራለን። ምርጫችንም በስርዓት ቦታ ላይ ደርሶ በስርዓት እንዲቆጠርም ኮንሲደር እናደርገዋለን እና አይ ቲንክ በደንብ ተጠንቅቄ ነው ያደረኩት። ያው እኔ ጆ ባይደንን ነው የምመርጠው ትራምፕ ሁሉም ነገሩ አገሩን እየለያየ ነው። አምባገነን ነው ብዬ አስባለው እንደገና ከተመረጠ በጣም ለሀገሯ ለሁሉም ሰው የሚጠቅም አይደለም። የስደተኛ ፖሊሲው፣ የጤና ፖሊሲው ከሁሉም ከብዙ ህዝብ ሰው ጋር አይሄድም እና በጣም ትንሽ ሰዎች ታርጌት አድርጎ እዛ በአብዛኛው ሳይድ ያሉትን ሀብታሞቹን እንበል በነሱን ሳይድ ብቻ የሚስማማ እና የማያስፈልግ ነገሮች እያደረገ ነው። በኮቪድ ሪሌትድ ብዙ ነገር የተቀያየረ ነገር አለ። በጣም ብዙ ሰውም ቦት የሚያደርግ ይመስለኛል። በዚህ ጊዜ እኛ ሁሌ ሁሉም ሰው ፐርስፔክቲቭ እንደ አካባቢው ነው እና ብዙ አካባቢያችን ዴሞክራት ነው ያሉት አሁን ኢሚግራንት ስለሆነ Middle-class and minority Slovaks voted, where the Democrat vote no even most of the Vote but i Trump disappointed but I'm you on the other side, not but I hope everybody, divided can. በኮንስቲቱሽን የቆመች ሀገር ናት ጥሩ ፖለቲካል ስታንዳርድ ያላት ብለን ስለምናስብ ወደዛ እንድትመለስ ሁሉም ሕዝብ ይህንን ኮንሲደር አድርጎ ኮር የተባሉት አስፈላጊ ለሰው ልጅ ፕራዮሪቲ ካደረግን፣ ሁሉም አንድ ላይ ቮት ካደረገ አገሩ ይረጋጋሉ ናል ብዬ አስባለሁ። በተመሳሳይ ሌላዋ ትውልደ ኢትዮጵያዊት ለምለም ሀይሌም የምርጫ መመዘኛዎቿ የጤናና የስደተኛ ፖሊሲዎች እንደሆኑ ገልጻ ሀገሪቱ ልክ እንደሷ ያሉ ስደተኞችን በተመቻቸ ሁኔታ መቀበሏን እንድትቀጥል የሚያደርገውን ፓርቲ በነገ ውለት ለመምረጥ የተዘጋጀች መሆኗን ጠቅሳ ይሁንና የዘንድሮ ምርጫ ግን በኮቪድ አስራ ዘጠኝና በተለያዩ ምክንያቶች የተቀዛቀዘ ነው ትላለች። በሚለየው አንደኛ ያው ኮሮና ታይም ነው። ጨው በቡስታ በምናምን ተብሎ ሌላ ተከፋፍሏል። ሁለተኛው ደግሞ ያው የተጋጋል አይደለም፣ በቃ ቀዝቀዝ ያለ ነው ማለት ሁለቱንም ኢገር የሚፈልግ ሰው አላየውም ለእኔ ማለት ነው። በዚህ ሰዓት ላይ ትራምፕ ጥላቻ ያላቸው ሰዎች በብዛት አሉ፣ ግን በዛም ልክ ደግሞ የጆ ባይደን ደጋፊ ከልብ ደጋፊ ነን የሚሉ ሰዎች አይደለም የታየኝ። በትራምፕ ጥላቻ ምክንያት ብቻ ለጆ ባይደን የሚያደሩ ሰዎች እና እሱንም ከዚህ በፊት አይተውት ስለሚያውቁ ያን ያህል ከመውደድ ወይንም ደግሞ በጣም አዲስ ነገር ከመጠበቅ አይመስልም። ከትራምፕ ለመገላገል አይነት ነገር ነው የሚመስለው። የሰውትም ትውልደ ኢትዮጵያውያንና ትውልደ ኤርትራውያኑ ከሌሎች ምርጫዎች በተለዩ መልኩ ዘንድሮ ድምጻቸው ሳይቆጠር እንዳያልፍ በማለት እርስ በርስ በመጠራራት በዘንድሮ ምርጫ ላይ ከፍተኛ ተሳትፎ እያሳዩ መሆኑ በኢትዮ ኤርትራውያን የማህበረሰብ ገጾች ላይ እየተገለጸ ነው። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።